ጤና ይስጥልን፣ የተወደዳችሁ አድማጮቻችን። ይህ ዓለም አቀፉ የአድቬንቲስት ሬዲዮ ነው። እንደተለመደው በየሳምንቱ ይዘንላችሁ የምንቀርበውን የመዝሙር ክፍለ ጊዜ ይዘንላችሁ ቀርበናል። የዛሬውን የመዝሙር ክፍለ ጊዜ ለየት ያለ ፕሮግራም ይዤላችሁ መጥቻለሁኝ። እዚህ በስቱዲዮ ከእኔ ጋር እንግዶችን ጋብዣለሁ። ፓስተር ተስፋዬ ሽብሩ እህታችን አብነት አለሙንና እህታችን አቦዘንች ዘውዴን እዚህ ስቱዲዮ ጋብዣቸዋለሁ። ዛሬ እነዚህን እንግዶች ወደዚህ የጋበዝኩበት ምክንያት በቅርቡ የአዲስ አበባ ዞን መዘምራን አዲስ ሲዲ የመዝሙር ሲዲ አውጥተዋል። ሰማይ ነው አገራችን የሚል የመዝሙር ሲዲ፣ ይህ በጣም ለእኛ ለአድቬንቲስቶችና ለተቀሩት ሁሉ አድማጮች እጅግ በጣም ደስ የሚያሰኝ የምስራች ነው። ይህ በገበያ ላይ ውሏል እና አዲስ በረከት ደግሞ በዚህ የመዝሙር ሲዲ እንደምናገኝ ምንም ጥርጥር የለውም። ስለዚህ ይህንን የመዝሙር ሲዲ በሚመለከት ስለ አዲስ አበባ ዞን መዘምራን ቡድን እና ስለ መዝሙሯቸውና ስለ ሲዲያቸው ቃለ መጠይቅ ላደርግ እዚህ ቀደም ሲል የጠቀስኳቸውን እንግዶቼን ጋብዣለሁኝ። በሚኖረን ጊዜ እንደምንባረክ ተስፋ አርጋለሁ። እስከ ፕሮግራሙ መጨረሻ አብራችሁን እንድትሆኑ ከሆዲው ጋብዛችኋለሁ። እንግዲህ እንግዶቼ ጥሬን አክብራችሁ እዚህ በአድቬንቲስት ዓለም አቀፍ ስቱዲዮ ስለተገኛችሁ እጅግ በጣም አድርጌ በአድማጮቼ ስም አመሰግናቸዋለሁ። እንግዲህ እንኳን ደህና መጣችሁ ያልኩኝ ወደ ውይይታችን እገባለሁኝ። የመጀመሪያውን ጥያቄ የማቀርበው ለፓስተር ተስፋዬ ሽብሩ ነው። ፓስተር ተስፋዬ የአዲስ አበባ ዞን መዘምራን ቡድን የተመሰረተው መቼ እንደነበር እና ከተመሰረተ ስንት ጊዜ እንደሆነው፣ ዓላማውስ ምን እንደሆነ እስቲ በአጭሩ ለአድማጮቻችን ብትገልጽልን አመሰግናለሁ። የአዲስ አበባ ዞን መዘምራን ህብረት የመዝሙር ቡድን የተቋቋመው በ2001 እንደ ኢትዮጵያውያን አቆጣጠር ነው እና የተመሰረተውም በመጀመሪያ በ15 በሚሆኑ አባላት ነበር። ይህንን ምስረታውን ሲመሰረት በተለያዩ ሰዎች ልብ እግዚአብሔር ያስቀመጠው ነገር ነበር ነበርና ያንን ወደ አንድነት በማምጣት ነው። በተለይ ወንድማችን ሰላሙ ታገሰ በዚህ ትልቅ አስተዋጽኦ ያደረገ ወጣት ነበርና በሱ አማካኝነት በሌሎችም ልብ ውስጥ የነበረ ስለነበር በዛ ሁኔታ ከየአዲስ አበባ ውስጥ ካሉ ቤተ ክርስቲያናት መዘምራን ጥሪ አድርገን በተለይ በሶሎ የሚያገለግሉ ዘማሪዎችን ጥሪ አድርገን ህብረቱን ለመፍጠር ሞክረን በዛ ሁኔታ ነው የጀመርነው። ሁሉንም ባላገኘናቸው ጊዜ ግን ማንኛውም ፈቃደኛ የሆነ ከየ ቤተ ክርስቲያኑ የመዝሙር አገልግሎት ላይ መሳተፍ የሚፈልግ ሰውን ጥሪ አድርገን በዛ ምክንያት ሊቀጥል ችሏል። ዓላማው በተመለከተ ጠይቀኛል ይመስለኛል። አራት ዓላማዎች ይዘን ነው የጀምር ነው አንደኛው በአዲስ አበባ የሚገኙ ቤተክርስቲያናት ውስጥ ያሉ መዘምራንን ማጠናከር ነው። በየ ቤተ ክርስቲያኑ መዘምራን ስላሉ የህብረት ፕሮግራም ያደረግን የማጠናከር አላማ ይዘን ነው። ሁለተኛው በእነዚህ ቤተ ክርስቲያናት መካከል ደግሞ በቤተ ክርስቲያናቱ ራሱ መካከል ያለውን ህብረትም እንደዚሁ ለማጠናከር ታስቦ ነው። በሶስተኛ ደረጃ በእነዚህ በአዲስ አበባ በሚገኙ ትናንሽ ቤተ ክርስቲያናት ውስጥ አገልግሎት በመስጠት ትንንሾቹን ቤተ ክርስቲያናት ለማጠናከር፣ ለመደገፍ ታስቦ ነው። ይህንንም ደግሞ በተለያየ መልኩ እያደረግን ነው ቆይተናል። አራተኛው በየቤተ ክርስቲያኑ የሚገኙ መዘምራን የተነቃቁና በወንጌላዊ አገልግሎት ጉልህ ሚና የሚጫወቱ እንዲሆኑ ይህንን የበለጠ ለማጠናከር ከዛ በኋላ ደግሞ አገልግሎታቸውን ሰፋ ያለ እንዲሆን ለማስታጠቅ ጭምር ታስቦ በእነዚህ አራት ዓላማዎች ታስቦ የተደራጀ ቡድን በጣም በጣም ደስ የሚሉ አላማዎች ያሉት ቡድን ነው። እስቲ ወደ እህታችን አብነት ልምጣ ና ይሄ ቡድን ከተመሰረተ በኋላ አሁን የተጠቀሱትን አላማዎች ከግብ አድርሷል ብለሽ ታምኛለሽ ወይ? ለአንቺ ስራሱ ለመንፈሳዊ ህይወትሽ ምን ያህል አስተዋጽኦ አርጎልሻል? በህብረቱ ውስጥ ያገኘሽው የመንፈስ ተአድሶ ምን ይመስላል? ስለ ህብረቱ ስላለው መንፈሳዊ ንቃትና እንቅስቃሴ በተመለከተ ምን ትናለሽ? እሺ፣ በቅድሚያ ስለ ተሰጠኝ እድል አመሰግናለሁ። እውነት ነው። ከያዝናቸው አላማዎች መካከል አንዱ በአዲስ አበባ ዙሪያ ያሉትን ትናንሽ ቤተ ክርስቲያኖችን መደገፍ የሚለው ነው። ይሄን ደግሞ በብዙ ተግባራዊ አድርገናል። በብዙ እንደውም ከዚህ በፊት ኮንፈረንሶችን አዘጋጅተናል መዘምራን ቡድን ስልጠናዎችን ሰጥተናል እና እንደገና ደግሞ በአዲስ አበባ ዙሪያ የሚገኙ ቤተክርስቲያናትን እርስ በርስ እንዲገናኙ በፕሮግራም በማዘጋጀት በማጣመር እንዲያገለግሉ አድርገናል እና በዚህ መሰረት ብዙ ስራዎችን ሰርተናል። እግዚአብሔር ረድቶን ብዙ ስራዎችን ሰርተናል ብዬ አምናለሁ። በተረፈ ደግሞ በዚህ ህብረት ውስጥ በመገኘቴ እኔ በጣም ትልቅ በረከት ነው ያገኘሁበት፣ በጣም ትልቅ በረከት። ምክንያቱም ወገኖችን ማግኘት፣ አብሮ መሆን፣ መጸለይ፣ አብሮ ጊዜ ማሳለፍ፣ ዛሬ የጠፋው ነገር ቢኖር እሱ ነው፣ አብሮ ጊዜ ማሳለፍ እና በዚህ ህብረት ውስጥ ብዙ ወገኖችን አግኝቻለሁ፣ ስለ እኔ የሚጸልዩ፣ እኔም ስለ እነሱ የምጸልይ ምጸልላቸው ብዙ ወገኖችን አግኝቻለሁ። ና በአገልግሎቴ በጣም ተባርኬበታለሁ። ብዙ ብዙ አድጌበታለሁ ብዬ ላለሁኝ ና በዚህ ህብረት ውስጥ ረጅም ጊዜ መቆየቴ ብዙ በረከት እንዳገኝ አድርጎኛል ብዬ ያሰባለሁኝ። በጣም ደስ ይላል። እህታችን አብነት ወደ እህታችን አቦዘነች ደግሞ ልምጣና አቦዘን፣ በዚህ ህብረት ውስጥ ስንት ጊዜ ሆኖሻል? ከቆዩት አባላቶች አንዷ እንደሆንሽ ሰምቻለሁ። ና ስንት ጊዜ ሆነሽ በህብረት ውስጥ? ደግሞ ያገኘሽው ትርፍ ምንድን ነው? እሺ እኔ እንግዲህ ሲመሰረትም ጀምሮ ነበርኩኝ እዚህ ኳየር ውስጥ አገባቢ ራሱ በጣም የእግዚአብሔር ፈቃድ ነው። የእግዚአብሔር ፈቃድ፣ የእግዚአብሔር እጅ ያለበት ነው። እንግዲህ ኳየሩ እግዚአብሔር የተመሰገነ ይሁን። ስጸልይ ነበር፣ እግዚአብሔር መክሊቴን እንዲነግረኝ በእግዚአብሔር ፊት በጣም ጸልይ ነበር። እና መመረጤ ለራሴ በጣም እንትን ነው የሆነኝ ድንቅ ተአምር ነው የሆነኝ ና እግዚአብሔር የተመሰገነኝም ሲመሰረትም ጀምሮ ነበርኩኝ። ከዚህ ኳየር በጣም ብዙ ነገር አግኝቻለሁ። እግዚአብሔር የተመሰገነኝም ፍቅርን አግኝቻለሁ። ማህበራዊ ኑሯችን ራሱ በጣም ደስ የሚል ነው። በጣም እዚህ ኳየር ባልገባ የማላገኛቸው ሰዎች ሁሉ እንዳገኛቸው እግዚአብሔር ረድቶኛል እና በጣም ነው ደስ ያለኝ። በዚህ ኳየር እኔ እንጃ እድሜንም የጨመረልኝ ይመስለኛል እዚ መግባቴ እዚ መግባቴ እድሜ በቃ የተጨመረልኝ ይመስለኛል። ብዙዎች እድሜን ሲነግራቸው ይደነግጣሉ። ካለኝ ከፊዚካሌ ጋር አንድ ላይ አይሄድም። ይሄ የሆነው እንግዲህ ከዚህ የተነሳ ነው። እግዚአብሔር የተመሰገነ ይሁን፣ እግዚአብሔር ይመስገን። መዝሙር ሕይወትን ያለመልማል፣ እንደገና ደግሞ በመንፈስ ያድሳልና ይህንን ያው በሕይወትሽ እግዚአብሔር ስላደረገ እግዚአብሔር የተመሰገነ ይሁን። እንግዲህ የመዝሙር ክፍለ ጊዜ እንደመሆኑ መጠን መዝሙር እንድንጋብዝ ያስፈልጋል። የሲዲው መጠሪያ ሰማይ ነው ሀገራችን የሚል ነው እና ይህን መዝሙር ከስቱዲዮ እንጋብዛለን። ከዛ በፊት ግን እዚህ ያሉ የመዘምራኑ ቡድን አባላቶች ናቸው። እዚህ ያሉት ሦስቱም እንግዶቼ ትንሽ አዝማቹን በቃላቸው እንዲሉ ጠይቃቸው እና ከዛ ከስቱዲዮ ደግሞ ከሲዲዩ ላይ ለአድማጮቻችን እንጋብዛለን። the men who were going the sea, they met እና ይሄ መዝሙር እንዲያው አሁን በሲዲ ላይ ሲወጣ አዲስ መዝሙር ነው ብዬ ለመቀበል በጣም ከብዶኛል። ምክንያቱም ከዚህ ቀደም ሰምቼዋለሁኝ በተለያየ ስፍራ። በጣም ብዙዎች የሚወዱትና የሚመርጡት መዝሙር ነው እና ይሄ መዝሙር የተደረሰው መቼ ነው እንደገና ደግሞ ከተደረሰ በኋላ ወደ አገልግሎት ገብቶ ብዙዎች እንዲዘምሩ ትሆናልና ምክንያቱ ምንድን ነው? ተስፋዬ በዚህ በኩል ምትለን ነገር ካለ ጊዜውን አላስታውስም። ምናልባት እነሱ ካስታወሱ እነሱ ጊዜው እንዲናገሩ ደስ ይለኛል። ግን ዝማሪዎችን በምናዘጋጅበት ጊዜ ከተለያየ አቅጣጫ ነው ዝማሬዎች የሚዘጋጁትና በተለይ ደግሞ ብዙ ጊዜ ተስፋችን ላይ ያተኮሩ ዝማሬዎች እንዲኖረን እናስባለን። ሰዎች በተስፋ ተሞልቶ ተዘጋጅተው እንዲጠብቁ ስለዚህ ስለ ዳግም ሰዓቱ እግዚአብሔር ስላዘጋጀልን ሀገር እነዛን ብዙ ጊዜ በዝማሬ ውስጥ የማካተቱ ነገር ስላለ በዛ ሀሳቤ ነው ይህም ዝማሬ ሌሎችም ደግሞ እንደዚሁ ስለ ጌታ ኢየሱስ ዳግም ምጽአት የሚናገሩ ዝማሬዎች አሉ። በዛ አሳቢ ውስጥ ነው ይህን ዝማሬ ማካተት የቻልነው። ወቅቱን ግን በእውነቱ ከሆነ አላስታውሰው። አስታውሳላችሁ እናንተ አብነት ወቅቱን አላስታውስም ግን ለመጀመሪያ ጊዜ ራስ ካሳ ባለው ቤተ ክርስቲያናችን እንዳገለገልንበት አስታውሳለሁ፣ ግን መቼ እንደሆነ አላስታውስም። በጣም የቆየ ይመስለኛል። ኦኬ፣ በዚሁ አጋጣሚ መዝሙሮችን አባላት ናቸው የሚደርሱት የሚያመጡት ከዛው አባላት ነው። እንደሚያመጡ ሰምቻለሁና እንደውም እዚሁ አጠገቤ ስላላችሁ አብነት ነገርን ሙሉ ውብ አደረገው የሚል አንድ መዝሙር ያንቺ እንደሆነ ሰምቻለሁ። እንዴት ነው ይህን መዝሙር የጻፍሽው? እስቲ ለአጥባቂዎች ብትገልጪልን። ነገርን በሙሉ በጊዜው ዋርጎ አሟልቶ የሚሰራ ሁሉን አጠናቆ እጁንስ የሚይዝ የሚከለክል ማን ነው የሚገል የሚያድን ኢየሱስ ጌታ ነው ይላልና፣ ይህን ዝማሬ የጻፍኩበትን ጊዜ አስታውሰዋለሁ። በጭንቀት ውስጥ ሆኜ ነው የጻፍኩት እና በጭንቀት ውስጥ ሆኜ ግን ውስጤን የሞላው እግዚአብሔር እንደሚችል፣ እንደሚያደርጉ ውብ አድርጎ እንደሚሰራ ነበረ የተሞላው ና ይህን ዝማሬ የጻፍኩት እዳ ደብተሬ ላይ ነው። እዳ ነበረብኝና እዛ የእዳ ደብተር ላይ በዚህ በኩል የሰዎች ስም ዝርዝር አለ፣ ብር ያበደሩኝ የሰዎች ስም ዝርዝር አለ። አንድ ገጽ ገለጥኩኝና እዛ ላይ ከላይ አባባ እዳዬን ይከፍላል። እኔም እንዲህ ብዬ ዘምራለሁ ብዬ ጻፍኩኝና ከስር ይሄን ዝማሬ ጻፍኩት እና እውነትም እግዚአብሔር ነገርን በጊዜው ውብ አድርጎ የሚሰራ እንደውም ምን ይላል አንድ አንዱ ቁጥር ቋጠረው ለበዛ ሀሳብ ለአንገላታው ግራ ግብት ብሎት መድረሻ ለጠፋው ይላልና ግራ ገብቶኝ ነበር ያንን የጻፍኩትና፣ እግዚአብሔር ከእዳ ነጻ አድርጎኝ ዳይን ከፍሎ ይህን ዝማሬ ወደዚህ የመዘመራን ግሩፖ ወስጄው ይዘመራልና በጣም በቃ ሁል ጊዜ ይሄ ዝማሬ ሲዘመር ያለፍኩበትን ጊዜ አስባለሁ እና እግዚአብሔር ነገርን በጊዜው አድርጎ የሚሰራ እዳን የሚከፍል ቋጠሩን የሚፈታ ቀና የሚያደርግ አምላክ መሆኑን ያረጋገጥኩበት ዝማሬ ነው እና በጭንቀት ውስጥ ሆኜ ነው የጻፍኩት፣ ግን የምስጋና ዝማሬ ነው እና እግዚአብሔር መልካም አምላክ ነው። አሜን፣ አሜን። እግዚአብሔር ይመስገን። መዝሙሮች እንደዚህ የህይወት ልምድ ሲሆኑ የበለጠ ትርጉም ይኖራቸዋል እና ብዙ ጊዜ ዝም ብሎ መዘመርና በሕይወት በህይወት ውስጥ አልፈን ደሞ ስንዘምር ሳለ የተለየ ትርጉም አላቸውና፣ ይህንን መዝሙር ቀጥታ ከስቱዲዮ ጋብዛችኋለሁ። አድማጮቻችን ይህንን መዝሙር ተመልሰን ከእንግዶቼ ጋር ያለን ውይይት ይቀጥላል። የሚዘራ የተሻለ ነው ጌታ በጊዜው ሲሰራ በጣም ጥሩ እንግዲህ መዘምራን ናችሁ፣ እንደገና ደግሞ መዝሙርም ትጽፋላችሁ ትደርሳላችሁ፣ እንደገና በውስጥ ሆናችሁ ደግሞ በህብረት ታገለግላላችሁ። ይሄ በጣም ደስ የሚል ነው። ለሁሉም ኳይሮቻችን የምንመኘው እንደዚህ አይነት የነቃ አገልግሎት እንዲኖራቸው ነው እና አቦዘንም መዝሙር እንዳለሽ በዚህ ሲዲ ውስጥ ሰማሁኝ እና የትኛው መዝሙር ነው ያንቺ? እንዴት ነው የጻፍሽው? በምድረ በዳ ውሃ ያፈልቃል የሚል ይመስለኛል። ና እስቲ ስለ እሱ ብትነግሪ። እሺ እንግዲህ እኔ ከልጅነት የጀምሮ ዝማሬ በጣም ወድ ነበር። ከዛ ያንን እንግዲህ ፍላጎቴን እውን ያደረግኩት አቃቂ ቸርች ገብቼ ነው። የጽዮን ኳየር ያው መስራች ነበርኩ። እዛም እግዚአብሔር የተመሰገነ ይሁን እና ብዙ ዝማሬዎችን ጽፌያለው እና በተለይ ይሄ ዝማሬ እግዚአብሔር በሕይወቴ ውስጥ እያደረገ ያለውን ነገር ስመለከት በቃ ያለኝ አማራጭ ዝማሬ ለሱ መጻፍ ነው። ሌላ ምንም የምሰጠው ነገር የለኝም እና ብዙ ነገሮችን በቃ በመከራ ውስጥ አልፎ እግዚአብሔርን አየዋለሁ። በተለይ ብዙ በመከራ ውስጥ ነው ብዙ እግዚአብሔርን የምናየው። በእሳት ውስጥ ባለፍክ ጊዜ እኔ ከአንተ ጋር እሆናለሁ ያለው አምላክ በእርግጥ አይችዋለሁ። እኔ መዝሙር ዘጠና አንድ ላይ እግዚአብሔር በቃ በመከራዬ ውስጥ እግዚአብሔርን አየዋለሁ። ሁልጊዜ እግዚአብሔር የተመሰገነ ይሁንና የመከራ በረከቶች የሚለው ነገር እኔ ተባር ይከበታለሁ በመከራ እግዚአብሔርን እንዳይረድቶኛልና በልጆቼ ላይ እግዚአብሔር እያደረገ ያለውን ነገር ስመለከት በቃ መጻፍ አለብኝ ብዬ ቁጭ ጻፍኩኝ። ለጽዮን ኳየርም ሰጥቻዋለሁ። አይቻለሁ ሲረዳኝ አይቻለሁ የሚል መዝሙር ጽፌ ለጽዮን ኳየር ሰጥቻለሁ። ለዚህም ደግሞ ጽፌ ሰጠው፣ እግዚአብሔር ይባርካቸው አብነትና ፓስተር ተስፋዬ ቆንጆ አርገው ሰርተውታል። የዜማ ትን መክሊቶ የለኝም፣ ግጥም ግን እገጥማለሁ። እግዚአብሔር የተመሰገነ ይሁን እና ብዙ ዝማሪዎች አሉኝ በጽዮን ኳየርም የዘመር ናቸው ብዙ ዝማሪዎች ያሉኝ እግዚአብሔር የተመሰገነ ይሁን እና በተለይ ደግሞ አንድ ጊዜ ልጄን ላስመርቅ መቀሌ ሄጄ ስመለስ መኪና ተገለበጠ እና ስልሳ ሰው የጫነ ነው። ከዛ ውስጥ እኔ ብቻ ነኝ ውጭ የወጣሁት። ቦርሳዬና እኔ እና ቆሜ አይ ነበር መኪናው ወደ ታች ሲገለበጥ ባለቤቴ እዛ ነበር እና በጣም ነው የገረመኝ። በቃ ሰው ሁሉ በጣም ነው የተገረመው እና በምን መስኮወዳር ነው የተቀመጥኩት እንዴት እንደወጣውም አላውቅም። ስለዚህ በቃ ያ ያ ነገር ሲጨማመርበት ይህንን ዝማሬ ልጽፍ ቻልኩኝ። እግዚአብሔር የተመሰገነ ይሁን አሜን፣ አሜን። በምድረ በዳ ውስጥ ውሃን ያፈልቃል በጣም ግሩም ድንቅ መዝሙር ነው። ከዚህ ከስቱዲዮ ብታንጎራጎሮልኝና አዝማቸው ቀጥታ ደግሞ ከሲዲ ላይ እንጋብዛለን። ለአድማጮቻችን ወደዚህ መዝሙር ሜድበዳዊሃ አንተ አፍልቀሃ በረሃ Bum <speaking> zeman <in foreign language> and know me to be where know me to ዋው ዋው! በጣም ግሩም ድንቅ እና ልብን የሚነካ እጅግ በጣም መንፈስን የሚያነቃቃ መዝሙር ነው። እንግዲህ አድማጮቻችን ወደፊትም በዚህ በመዝሙር ምርጫ ክፍለ ጊዜያችን ይህንን የአዲስ አበባ ዞን መዘምራን ሲዲ መዝሙሮች ግሩም ግሩም መዝሙሮች አሉበት፣ ያንን እንጋብዛችኋለን። ፕሮግራማችንን ስናጠቃልል ማሰር ተስፋዬ ሽብሩ፣ እህታችን አብነት አለሙና እህታችን አበዘነች ዘውዴ እዚህ ስቱዲዮ ድረስ መጣችሁ ይህንን የመሰለ ቃለ መጠይቅ ከኔ ጋር እንድታደርጉና ለአድማጮች እንዲደርስ ስላደረጋችሁ እጅግ አድርጌ በአድማጮቼ ስም አመሰግናችኋለሁ። አድማጮቻችን እግዚአብሔር አንድ በረከት እንግዲህ አበርክቱ አበርክቶልናል። ይህንን ታላቅ ስራ ሰርተው ይህንን ሲዲ አበርክተውልናል። በያላችሁበት ይህንን ሲዲ የምትፈልጉ ከሆነ በአድራሻችን ብትጠይቁን ከዚህ ካሉ ወንድሞች ጋር ና ከኳየሩ ጋር ተነጋግረን ሲዲው በአድራሻችሁ እንዲደርሳችሁ ለማድረግ እንችላለን። ስለዚህ ይህንን በመግዛት እንደገና በመስማት ለሌሎችም ስጦታ በመስጠት የበለጠ እንድትባረኩበት እንጋብዛቸዋለን። እንግዲህ ስለነበረን ጊዜ ሁሉ እግዚአብሔር የተመሰገነ ይሆን በሚቀጥለው ሳምንት በሌላ ፕሮግራም እስከመመጣ ድረስ እግዚአብሔር ጸጋና ምሕረት ከሁላችሁ ጋር ይሁን። እግዚአብሔር ይባርካችሁ።